SBS live streams and podcasts are supported by advertising. ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትሬልያ አኖነር ሁነቶችና ታሪኮች በኤስቢኤስ አማርኛ። ሐሰተኛ መረጃን መገደብ፣ ሐሰተኛ ዜናዎችን እንደምን መለየትና መፋለም እንደሚቻል መረጃ በብርሃን ፍጥነት በሚጓዝበት ዘመን እውነትና ሐሰቱን ለመለየት አዋኪነቱ እየጨመረ መጥቷል። ሐሰተኛ ዜናዎች፣ ሐሰተኛ መረጃ የሚሆን ወይም አሳሳች መረጃ ይባሉ፣ መዘዞቻቸው ተመሳሳይ ነው። የሰዎችን አታዮችና አመኔታዎች በማዛባት ሲልም ጠቃሚ ውሳኔዎች ላይ ተጽዕኖን ያሳድራሉ። በእኛ የዲጂታል ዘመን ሐሰተኛ መረጃ ብርቱ ጉዳይ ሆናል። በአርማይቲ ዩኒቨርሲቲ አርማይቲ ፋክት ላብ እውነተኛ ማረጋገጫ ክፍል ተባባሪ ዳይሬክተር ሱሺ ዳስ አባባል ሐሰተኛ መረጃ ሰዎች ባለማወቅ ለሌሎች የሚያጋሩት ትክክለኛ ያልሆነ መረጃ በሚል ይጠቀሳል። በሌላ በኩል አሳሳች መረጃ ሰዎች ሆን ብለው ሌሎችን ለማታለል የፈጠሩት ሐሰተኛ መረጃ ነው። ይህም ለተለያዩ ምክንያቶች፣ ለቀልድ፣ የፖለቲካ አጀንዳን ለማራመድ ወይም በጠቆች አማካይነት ገንዘብ ለማግኘት ሲባል ይከወናል። እንደ ሱሺ ዳስና ቡድናቸው ያሉ እውነታ አረጋጋጮች በእጅጉ በፍጥነትና በስፋት በማኅበራዊ ሚዲያ ስርጭት ላይ ያለ ጉዳይ ይዘት ሐሰተኛ መረጃን ወይም አሳሳች መረጃን መያዝ አለመያዙን ለመለየት ክለሳ ያደርጋሉ። የጉዳዩን ይዘት ትክክለኛነት ለማጣራት ምርምር ያካሂዳሉ። ይህም ትክክለኛ መረጃን ለሕዝብ መጋራቱን በማረጋገጡ ረገድ ያግዛል። ወይዘሮ ዳስ አውስትሬልያ ውስጥ በርካታ የሐሰተኛ መረጃና አሳሳች መረጃ ቅይጦችን ለይተዋል። በአሁኑ ወቅት በአብዛኛው በማኅበራዊ ሚዲያ ሐሰተኛ የሆኑ ርዕሰ ዜናዎች እንደሚሰራጩም ሲናገሩ፣ ለምሳሌ በአሁኑ ወቅት በሩሲያና ዩክሬን መካከል ጦርነት አለ። እናም በጦርነቱ ዙሪያ ሐሰተኛ መረጃና አሳሳች መረጃ አለ። መካከለኛው ምስራቅ ውስጥም ሌላ ጦርነት አለ። እናም የፍልስጤምና እስራኤል ጉዳይ አለ በዚያም ዙሪያ በርካታ ሐሰተኛ መረጃዎችና አሳሳች መረጃዎች አሉ። እንዲሁም የገንዘብ ማጭበረበሮችና ከጤና ጋር የተያያዙ ሐሰተኛ መረጃዎችን አዘውትረን እያየን ነው ብለዋል። የማኅበራዊ ሚዲያ ተጽዕኖ የማኅበራዊ ሚዲያ መድረኮች ሁነኛ የማስታወቂያ መሳሪያ ሆነው ያገለግላሉ። መጠነ ሰፊ በሆነ መልኩም ለተግባቦት ሐሳቦችን ለመቀየሪያ እና የተጠቃሚን የይዘት ፍላጎቶችና እንቅስቃሴዎች ልክን ተከትሎ በአልጎሪትም ትግበራ ተሳትፎና ፋይዳን ለማሳደግ ጥቅም ላይ ይውላል። ይሁንና በኩዊንስላንድ የቴክኖሎጂ ዩኒቨርሲቲ የዲጂታል ሚዲያ ተባባሪ ፕሮፌሰር የሆኑት ዶክተር ቲሞቲ ግርሃም አልጎሪትሞች ባለማወቅ የአሴት ዜናዎችንና የአሴት መረጃን ማሰራጨት እንደሚችሉ ሲያስረዱ፣ ሰዎች ወደ ጎን የማይሏቸው ይዘቶች ከየአቅጣጫው በግብዓትነት ይደርሷቸዋል። ሰብአዊ ፍጥሯን በዘላቂነት የተያያዙ እውነታ ባይኖራቸውም እንኳ በብዙሃን መገናኛ ለበለጸጉ ስሜት ቀስቃሽ ማኅበራዊና ስሜታዊ ይዘት የተቀረጹ ናቸው ይላሉ። አክሎም የማኅበራዊ ሚዲያ መድረኮች ይዘቶችን ያጎላሉ፣ ያስተዋውቃሉ፣ ጠንካራ የተጠቃሚዎችን ግብረ ምላሾች ይፈጥራሉ። ሰዎች አሉታዊም ይሁኑ አዎንታዊ፣ ብርቱ ስሜታዊ ምላሾችን የሚቀሰቅሱ ይዘቶችን ለማጋራት ይዳዳሉ። ሐሰተኛ መረጃ እንደ ቀና ስህተቶች፣ ወገንተኛ ዘገባ፣ ስሜት ጫሪ ሆን ተብሎ ከተነደፈ ፖለቲካ ሮይታ አለም ወይም ምጣኔ ሀብታዊ አታላይነትን ከመሳሰሉ የተለያዩ ምንጮች ሊመጡ ይችላሉ። የሴራ ቃለ ነቢቦች በአብዛኛው ውስብስብ የሆኑ የምስጢር ሴራዎችን ያዘሉ ታሪኮችን ያካትታሉ። በአንጻሩ ሐሰተኛ መረጃ ሴረኛ ጉዳዮችን ያካተቱ ወይም ያላካተቱ መጠነ ሰፊ የሐሰት ወይም አሳሳች መረጃዎችን ያስፋፋሉ። ለሴራ ቃለ ነቢብ አንድ ምሳሌ ሊሆን የሚችል በአርማይቲ የእውነታ ቤተ ሙከራ ቡድን አማካይነት ኪው አር ኮድስ ሪፕሌሲንግ ክሎዚንግ ታክስ አስመልክቶ ምርመራ ተካሂዷል። ቃለ ነቢቡ ይህ በዓለም ምጣኔ ሀብት መድረክ ተነሳሽነት የተጠነሰሰው የፋሽን ኢንዱስትሪው የበለጠ ዘለቄታ እንዲኖረው የተሴረና መንግስት ሰዎችን በመከታተል እንዲቆጣጠር ነው ብሏል። ይህ የተሳሳተ ነው። ይህ ትክክል አይደለም። እኒህ ኮዶች ቁሶቹ የት እንደተሠሩ፣ ስነ ምግባርን ተከትለው የተሠሩ ስለ መሆንና አለመሆናቸው፣ የአስተጣጠብ መመሪያዎችና የጨርቅ ዝርዝሮችን የሚነግሮት ናቸው። ይሁንና እርግጥ ነው ይህ ሁሉ እርሶን ሊከታተሎት እርሶን ሊከታተሎት ነው በሚል የሚከራከሩ ሰዎች አሉ፣ በማለት ዳስ ይናገራሉ። የሐሰተኛ መረጃ ተጽዕኖ ሐሰተኛ መረጃ ቋንቋ መነገር ከጀመረበት ጊዜ አንስቶ ያለ ነው ሲሉ ነዋሪነታቸው ሲድኒ የሆነው የባህሪ ሳይንቲስት ዶክተር ዳረን ኮፒን ይገልጣሉ። ሆኖም አሁን ጉዳዩ በህብረተሰቡ ውስጥ በብርቱ በመስፋፋት ተጽዕኖ ያለው ሆኗል። ባለፉት ጊዜያት ሰዎች የራሳቸውን ጭብጦች፣ እውነታዎችና አመኔታዎች የሚያገኙት ከማኅበረሰባቸው፣ ከቤተሰብና ባህል ነበር። አሁን ግና መረጃን የምናገኘው ከተለያዩ ምንጮችና ከመላው ዓለም ነው ዶክተር ኮፒን እንደ የካንቤራ ዩኒቨርስቲ ጥናት አውስትራሊያውያን እውነት አዘል ያልሆኑ መጣጥፎችን በማጋራት በአለም ከከፉት ውስጥ በአለም ከከፉት ውስጥ አንደኞቹ ናቸው። ሰማኒያ ፐርሰንቱ መጣጥፉ አጠራጣሪ ስለመሆኑ እንኳ ሳያስቡ ያጋራሉ። እናም ያ ተጋፍጠውን ያሉትን የቅጥፈት ዜናዎችና የሐሰት መረጃ ጉዳይን ማዛነቁ ግልጽ ነው ይላሉ። ሐሰተኛ መረጃ ወይም የሐሰት ዜናዎች ቀደም ሲል የነበሩ አመኔታዎችን ወይም ጥርጣሬዎችን እውነታን በማላበስ የሰብዓዊ ፍጡር ባህሪ ላይ ብርቱ ተጽዕኖ ስለማሳደሩ ማሳደሩ ይናገራሉ። ይህ ተጽዕኖም በቅጥፈት ዜናዎች ዘሞ የህዝባዊ ፖሊሲ እሳቤዎች ወደሚያንጸባርቁበትና ፖለቲከኞች ለህዝቡ ራሳቸውን ወደሚያቀርቡበት የምርጫ ድምፅ አሰጣጥ ይሻገራል። ዶክተር ኮፒን በተለይም በኮቪድ ወቅት በእያንዳንዱ የኮቪድ ገጽታዎች ሐሰተኛ መረጃን ተመልክተናል። የዓለም ጤና ድርጅት ዋና ዳይሬክተርም የምንፋለመው ወረርሽኝን ብቻ አይደለም፣ የምንፋለመው የመረጃ ወረርሽኝንም ጭምር ነው ብለው ነበር ሲሉ ተናግረዋል። ዶክተር ኮፒን አክሎም ሰብአዊ ፍጡራን በማወቅም ይሁን ባለማወቅ ስለምን ያሰ ዜናዎችን እንደሚያሰራጩ የሚቀጥሉትን ምክንያቶች ነቅሰው አንስተዋል። የቅጥፈት ዜናዎች ሰብአዊ ፍጡራን እርግጠኛ ያለመሆን ጥላቻን ተመርኩዞ ይተውናል። እኛ ፍጹም የሆነ ደህንነትና የተቆጣጣሪነት ስሜትን እንሻለን። እርግጠኛ ያለመሆንን በመክላት ስሜት እንገፋፋለን እናም ምላሾችን ለማግኘት ፍለጋዎችን እናደርጋለን። ዝግጁ ሆነው ካላገኘናቸውም በክፍተት እንመላለን። ምንም በሌለበት ወቅት ለማናቸውም አይነት መረጃ እንንሆልላለን ብለዋል። እንደ እንደሳቸው አባባል ሰብአዊ ፍጡራን ባለፈው አዝጋሚ ለውጣችን ውስጥ አሉታዊ ምልከታ በጥልቀት ስር የሰደደ ነው። የእኛ በህይወት የመቆየት ስሜት በተፈጥሮ ወደ ጨለምተኝነት እንድናጋደል ያደርገናል። እኒህ አደጋን የመጠንቀቅ ስሜት የከፋ ሁኔታ ሲገጥም ለትግድግና ያበቃሉ። ከአንድ አውስትራሊያዊ ጋር አውግተው ከሆነና ቀደም ሲል ባህር ማዶ ከነበሩ በአብዛኛው ከውጭ አገር ሰው ጋር አብዝተው የሚያወጉት እዚህ ስላለው መልካም እድልና ውበት በመሆን ፈንታ አውስትሬሊያ ውስጥ ስላሉ ሸረሪቶች፣ እባቦችና ሻርኮች ነው ሲሉ ዶክተር ኮፒን ይናገራሉ። ሌላው የሐሰት ዜናን ወይም የሐሰት መረጃን ለማሰራጨት የምንከጅልበት ምክንያት ለራሳችን ወገንተኛ ማረጋገጫ ይሁንታን ለመቸር ስንል ነው። እንደ ዶክተር ኮፒን አባባል ክትባትን ከሚቃወም ቡድን ጋር የወገን ከሆነ ከእኛ አመኔታዎች ጋር ተስማሚ የሆነ መረጃን ወደ ማፈላለጉ እናመራለን። የሚታሰበን ያ ነው። ይበልጡን ልናስታውሰው የምንችለው በብርቱ ወደሚንጣጠልና ጽንፈኛ ወደሆነ 今年。人 ቀደም ብለው ያሉ አመኔታዎችን የሚያረጋግጥልን የሚያረጋግጥልንን መረጃ እንደሆነም ይናገራሉ ዶክተር ኮፒን። አክለውም ለሐሰተኛ መረጃ በኦንላይን በቀላሉ መሰራጨትና እውነተኛ መስሎ ተደራሽ እንዲሆን ማስቻል የቴክኖሎጂ እድገት አንዱ ሌላው ለሐሰተኛ መረጃ መስፋፋት አስባብ መሆኑን ሲያመላክቱ ከሰዎች ጋር ፊት ለፊት ተገናኝተው ሳለ ቁጣቸው ወይም ያልተለመደ ባህሪ ወይም የሚያልብ መዳፎቻቸው አመኔታ ቢስ ወይም ም የሚናገሩት ነገር ታማኒነት የሌለ መሆኑን ይነግረናል ይላሉ የቅጥፈት ዜናዎችን መለየትና መፋለም በዛሬው ዓለም የሐሰተኛ መረጃ መስፋፋትን ተከትሎ እውነትንና ሐሰትን መለየት በጣሙን አስፈላጊ ሆኗል ዜናዎችን የማጣራትና የመቀነስ ክህሎትን ማሳደግ ወሳኝ ነው ሱሺ ዳስ እውነተኛ ዜናዎችን ከሐሰተኛ ዜናዎች የመለየት ቀዳሚ ስትራቴጂያቸውን ሲያጋሩ ጥቂት ቁልፍ ቃላቶችን ያገኙ። አዲስ የኦንላይን ገጽ ይክፈቱ። እኒያን ቃላቶች አዲሱ ገጽ ላይ በማስፈር እኒያን ቁልፍ ቃላት በመጠቀም ሌላ ምን ነገሮችን ሊያገኙ እንደሚችሉ ይመርምሩ። ተጽፎ ያለ መጣጥፍ ወይም እውነታ ማረጋገጫ መጣጥፍ ያለ እንደሁ ለመመልከት እውነታ ማረጋገጫ የሚሉ ቃላቶችን በማከል የተወሰኑ ቁልፍ ቃላቶችን ያክሉ በማለት ይመክራሉ ወይዘሮ ዳስ። አያይዞም እየተመለከቱ ያሉት ምስል እውነተኛ ስለመሆን አለመሆኑ ያሰቡ ከሆነ የጉግል ምስል መፈለጊያ ለማግኘት የኮምፒውተሮን መጠቆሚያ ቀኛ ካለ ጠቅ ያደርጉ ይላሉ። እንዲሁም የሐሰት መረጃ መስፋፋትን ለመፋለም ፍቱኑ መንገድ የሰለጠነ ውይይት ማካሄድ ስድቦችን ከመጠቀም መቆጠብና ዘለግ ላለ ጊዜ ባለማቋረጥ እውነተኛ መረጃን ማቅረብ እንደሁ ያስረዳሉ። ለውጥ ትዕግስትን የሚጠይቅ አዝጋሚ ሂደት መሆኑን መገንዘብ አስፈላጊ ነው። ዶክተር ኮፒንም በበኩላቸው ጥርጣሬ ፈጣሪ ዜናዎችን ወይም መረጃን በኦንላይን ከማጋራት በፊት በሙሉ አመኔታ አለመቀበል እንደሚያሻ ምክረ ሀሳባቸውን ሲለግሱ፣ ቆም ብለው ያስቡ፤ ይህን መድገም ይኖርብኛል ወይም ይህን በአደባባይ ሰዎች ፊት መናገር ይኖርብኛልን? እናም እርግጠኛ ካልሆኑ ነገሮችን አይደግፉ ወይም አያጋሩ። ስለምን የሐሰት መረጃን ተጽዕኖ የማባዛት አስተዋጽኦ እያደረጉ ነውና። በተጨማሪም በሁለተኛ ደረጃ የራሷን ወገንተኝነት ከመፈለግ ይቆጠቡ ብለዋል። የወደፊት አዝማሚያዎች። ቴክኖሎጂ እያደገ ሲሄድ የሐሰት መረጃ መስፋፋትም ይዘምናል። ፕሮፌሰር ቲሞቲ ግርሃም ያለማቋረጥ እየተለወጠ በሚሄደው የዲጂታል ዓለም የወደፊት ተግዳሮቶች ምን ሊሆኑ እንደሚችሉ ከወዲሁ ግምት ማሳደር እንዳለብን ያስረዳሉ። ከተግዳሮቶቹ አንዱ የሆነው አርቲፊሻል ኢንቴሊጀንስ የሚፈጥራቸው ይዘቶች በሰብአዊ ፍጡር የተደረሱና በመጀመሪያ እይታም በእጅጉ አሳማኝ መስለው መታየት መቻል ነው ዶክተር ግርሃም ይህ ጽሑፍን ብቻ ሳይሆን ግልጽ ነው፣ ምስሎችንም ጭምር ነው። እውነተኛው ተግዳሮት በአርቲፊሻል ኢንቴሊጀንስ የተፈጥሮ ይዘቶች መዛነቅና ከዕለት ወደ ዕለትም ምን ያህሉ እውነተኛ ምስሎች ወይም የተረጋገጡ ምስሎች ወይም የተረጋገጡ ጽሑፎች የሆኑና ያልሆኑ መሆኑን እግር ከእግር ተከታትሎ ለመለየት ውስብስብ መሆን ነው ብለዋል።